ከምንጊዜውም በላይ በላቀ ደረጃ ለዓለም ሕብረተሰብ የውሃ መጠጥ አቅርቦት የመጸዳዳት እና የንጽህናን አጠባበቅ ከሰው ተፈጥሮዊ ስብዕና ጋር ተያያዥ ነው በሚል ከፍተኛ ትኩረት በመስጠት በአዲስ አበባ የተካሄደው ዓለም አቀፍ ጉባኤ ተጠናቋል። በዚህም ጉባኤ ላይ ከአርባ በላይ ሚኒስትሮች ተገኝተዋል። ይህንን ዓለም አቀፍ እቅዶች የማስተባበር እና የመከታተል በበላይ ጠባቂነት የሚመሩት የቀድሞው የአውስትራሊያ ጠቅላይ ሚኒስትር ኬቪን ሩድ ላቀረብኩላቸው ጥያቄ ውሃ፣ ንጽህናና ተዛማጅ አገልግሎት ለተግባራዊነቱ ከፍተኛ ፈተና ይሁን እንጂ፣ ከፍተኛ የልማት እድልም ነው። የጥናቶች ውጤቶች ሁሉ በእጃችን ይገኛሉ። የመጠጥ ውሃ የማቅረብ ሂደትና በየሜዳው መጸዳዳት ከአከተመ እንዲሁ ልጆቻችን በሚጸዳዱበት ጊዜ በሳሙና መጠቀምን ካስተማርናቸው ይህ ነው የማይባል መሰረታዊ ለውጥ እናመጣለን። በአፍሪካ እርግጥ በርካታ ሀገሮች በዚህ አኳያ መሻሻልን አሳይተዋል። በተቃራኒውም ሌሎች በርካታዎች ደግሞ ወደ ኋላ እየተጎተቱ ናቸው። ለምሳሌ ዛምቢያ ጥሩ ትንታኔ፣ እንዲሁ የመንግስቱን እቅድ አሰምታለች። ይህም ከአራት ዓመታት በኋላ ብሔራዊ እቅዱ በየደጁ መጸዳዳት በሚያከትምበት እየሠራ መሆኑን ነው። ይህ ለቀሪው የአፍሪካ ክፍሎች መልካም ምሳሌ ነው። ጠንካራ የፖለቲካ ውሳኔ፣ ዘመናዊ ቴክኖሎጂን መጠቀም፣ የአስተሳሰብና ባህላዊ ለውጥ፣ የንቃት ዘመቻ እና በተለይ ደግሞ ዘላቂ የፋይናንስ ድልድል የሚያሻል ነው። በኢትዮጵያ በኩል በዘርፉ ምን እየተሰራ እንደሆነና ከዚህ አይነቱ ዓለም አቀፍ ጉባኤ ምን ግንዛቤ መንግስት ጨበጠ? የውሃ፣ የመስኖ እና የመብራት ኃይል ሚኒስትር አቶ ሞቱማ መካሳ በዋናነት ሁለት ነገሮችን ታገኛለች። አንደኛ እዚህ ከተለያዩ ሀገራት የመጡ ሚኒስትሮች በተለያየ ኃላፊነት ደረጃ ላይ ያሉ ሰው የተሳተፉበት ሀይ ሌቨል ሚቲንግ ነው። እዚህ ላይ የኢትዮጵያ ምን ደረጃ ላይ እንዳለች ጥሩ ጠቀሜታ ይኖረዋል ብለን እናስባለን። ሁለተኛ በመጠጥ ውሃና በአካባቢ ንጽህናና ግል ንጽህና ላይ ኢትዮጵያ ያደረገችው ያለውን ጥረት የሚረዱበት ሁኔታ ነው የተፈጠረው። እቺ ሀገር እየሰራች ያለችውን በሁሉም ዘርፍ በመጠጥ ውሃም በአካባቢ ጽዳትና የግል ጽዳት ላይ ያለውን እንቅስቃሴ ለማስረዳት ተሞክሯል። ለወደፊት በምንሰራቸው ስራዎች ላይ አስተዋጽኦ ያደርገዋል ብለን እንገምታለን። ይህ ለሁለት ቀናት የተካሄደው ጉባኤ በምን አይነት መልኩ ተጠናቀቀ? አቶ ሞቱማ በመቀጠል ማጠቃለያው፣ አዎ የዚህ በዘላቂ ልማት ግቦች ላይ ተቀመጠ ግብ አለ። እሱ ላይ በምን አቅጣጫ መሄድ አለብን፣ በምን አቅጣጫ መተባበር አለብን። ፈጻሚ ኃይሎች አሉ፣ እዚህ ውስጥ ፋይናንስ የሚያደርጉ ተቋማት አሉ። እነኚህ በጋራ የሚሄዱበት አቅጣጫ ነው የተቀመጠው ማለት ነው። ወደታች ዘልቆ በማህበረሰቡ ውስጥ በመግባት በዘርፉ አገልግሎት እያበረከተ ያለው በኢትዮጵያውያን ሙያተኞች የተቋቋመው ሀገር በቀል ድርጅት ከአጋሮቹ ጋር የሚንቀሳቀሰው ወተር ሽን ስራ አስኪያጅ አቶ አዳነ ካሳ ስለ እቅዶቹ አፈጻጸም ይሄ ድርጅት ላለፉት ሃያ ዓመታት በዚህ መንግስታዊ ባልሆነ ድርጅት ውስጥ በመዋቀር በዚህ በሃያ ዓመት ጊዜ ውስጥ ወደ መቶ አምስት የሚሆኑ ፕሮጀክቶችን በኦሮሚያ፣ በአማራ እና በደቡብ ክልሎች ተግባራዊ አድርጎ ከሁለት ነጥብ አምስት ሚሊዮን ህዝብ በላይ ተጠቃሚ አድርጓል። ይህንን ሲያደርግ እንግዲህ ወደ ሁለት መቶ ስልሳ ሚሊዮን ብር ያህል ወጪ በማድረግ ነው። ድርቅ በርካታ አካባቢዎችን እያጠቃ ባለበት ወቅት ወተር አክሽን ምን እየሰራ ነው? አቶ አዳነ የውሃ ስራችን ከተፈጥሮ ሀብት እንዲቀናጅ የተደረገው ጥቅም ላይ የዋለ ውሃ እንደገና በአግባቡ እንዲመለስና ሕብረተሰቡ ደግሞ በሚገባ እንዲጠቀምበት የተፈጥሮ ሀብቱን ቢሆን ጥበቃ እንዲደረግለት በማድረግ በኩል የሚደረግ እንቅስቃሴ ነው። ይህ ዘገባ እየተዘጋጀ ባለበት ወቅት የአውሮፓ ሕብረት ለኢትዮጵያ ሕጻናት አድን ድርጅት ለዘርፉ ማስፈጸሚያ በዩኒሴፍ አማካኝነት የሶስት ሚሊዮን ዩሮ እርዳታ ማድረጉን ገልጿል። ጌታቸው ተድላይ ለጊዮርጊስ ለዶቸ ቨለ ራዲዮ ከአዲስ አበባ